ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19፣ በ22 ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ሩቅ ቦታ ስትሄዱ መኪና ላይ አንድ ላይ ተራራርባችሁ አትቀመጡ ነው ያል። ደግሞ እጃችሁን በሳሙና ታጠቡ አሉ። አትጨባበጡ። ላበላ እንዳይሆናችሁ እጃችሁን አሁንም አሁንም በሳሙና ታጠቡ። ነው ተባል ነው እና ይሄን ደግሞ ለመስማት ትምህርት መጥቶ የሚያስተምረን ዜጋ የለን። ግዳ ነው ሰሚቼ የመጣው እንጂ እዚያ ገምሳ ላይ መብራትም ያስቸግረና በሚዲያም ለመነጋገር ግን ኔትወርክ የለንም። ስለዚህ ችግራችን ይሄ ነው እንጂ ይሄን ሰምተናል። ይኸው እስካሁን እስካሁን በሽታ የለንው እኛ በፈጣሪ ስለምናምን ፈጣሪ ለምን እንኖራለን ብለን ዝም ብለን እንደዚሁ ነው ያለ ነው። እኛ እንጨባበጣለን፣ አብረን ነው የምንበላ፣ አብረው ነው የምንጠጣ። እጃችንም በሳሙና የምንታጠብበት ሰዓት የለንም። ለእኛ ደግሞ የተባለው ሳሙናም አልገባልንም፣ ሐኪምም አላደለልንም፣ ሐኪምም አላስ ያስተማረን ነው። ስለዚህ ምንን አይተን ነው እኛ ምንን ይሄር ላይ መራቅ የምንችለው? ማህበራዊ ፍረክታ የምንለው ይህም ማለት ህብረተሰቡ ህዝብ ከተሰበሰበበት ቦታ እንዲርቅ ቤት እንዲቀመጥ የሚነካካቸውን ነገሮች ከሰላምታ ጀምሮ ያሉ ንክኪዎችን እንዲቀንስ የሚደረግበት ነው። ይሄ ቫይረሱም ከያዘው ሰው ወደ ጤነኛው ሰው የሚሄድበትን ስርጭት ለመቀነስ ይረዳል። ቀድማችሁ የሰማችሁት የሆሮ ጉዱሩ ወለጋ አሙሩ ወረዳ ነዋሪ ናቸው። ስለ ኮሮና ቫይረስ ያላቸውን መረጃ ተጠይቀው የሰጡት ምላሽ ነው። ተከትሎ የሰማችሁት ደግሞ በካሊፎርኒያ ዩኒቨርሲቲ የህብረተሰብ ጤናና የውሃ ሀብት ተመራማሪ ዶክተር ሰለሞን ክብረት ናቸው። ለማብራሪያ ይዘናቸው እንመለሳለን። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ጤና ይስጥልን፣ እንደምናመሻችሁ። እሁድ የካቲት 22 2012 ዓ ም ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ የምሽቱን ዜና የማሰማችሁ ሰሎሞን አባተንም። ኢትዮጵያ ውስጥ ለኮሮና ቫይረስ መጋለጣቸው የተረጋገጠ ሰዎች ቁጥር ሃያ አንድ መድረሱ ተገለጸ። የጤና ሚኒስቴርና የኢትዮጵያ የኅብረተሰብ ጤና ኢንስቲትዩት ዛሬ የሰጡትን መግለጫ የተከታተለው ሙክታር ጀማል ዝርዝሩን ይዟል። ዛሬ አምስት የኮሮና ቫይረስ ታማሚዎች በመገኘታቸው በአጠቃላይ ቁጥሩ ወደ 21 ማሻቀቡ ተገልጿል። የመጀመሪያዋ ታማሚ የ26 ዓመት ዕድሜ ያላት የአዲስ አበባ ነዋሪ ስትሆን በመጋቢት ስምንት ከብራሰልስ ቤልጅየም እንዲሁም መጋቢት 12 ወደ ካሜሩን የጉዞ ታሪክ እንደነበራቸው ተገልጿል። ሁለተኛውና ሦስተኛው የኮሮና ቫይረስ ታማሚ የአንድ ቤተሰብ አባል የሆኑ ሲሆን የ14 ዓመትና የ48 ዓመት የአዳማ ከተማ ነዋሪ መሆናቸው ተገልጿል። ሁለቱ የአዳማ ከተማ ነዋሪዎች ባለፈው በአዳማ ከተማ ቫይረሱ የተገኘበት ሰው ጋር ግንኙነት እንደነበራቸው ተጠቅሷል። ሌላው ማምሻውን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩትና የኢትዮጵያ ጤና ሚኒስቴር ያወጡት መግለጫ እንደሚጠቁመው የዱባይ ጉዞ ታሪክ ያላቸው ሁለት ሰዎች ቫይረሱ እንደተገኘባቸው ነው የሚያነሳው። የ38 ዓመት ዕድሜ ያለው ወንድና የ35 ዓመት ዕድሜ ያላት ሴት ሁለቱም የአዲስ አበባ ከተማ ነዋሪና ኢትዮጵያውያን መሆናቸው የተገለጸ ሲሆን በተደረገው የላብራቶሪ ምርመራ ቫይረሱ እንደተገኘባቸው የተነገረው ከአዲስ አበባ ውጪ በአዳማ ከተማ ለሁለተኛ ጊዜ በወጣው ዜና ሶስት ሰው በቫይረሱ መያዙን ተከትሎ አዳማ ከተማ አለመረጋጋት ታይቶባታል። የከተማው አስተዳደርም የትራንስፖርት እንቅስቃሴ ሙሉ በሙሉ እንዲቆም አስታውቋል። ከአዳማ ከተማ በተጨማሪ በአዳማ ቅርብ ርቀት የምትገኘው አሰላ ከተማ የትራንስፖርት እንቅስቃሴ እንዲቋረጥ አዛለች። በአዳማ ከተማ ተዘዋውሬ ለመመልከት እንደሞከርኩት ከተወሰኑ ጥቂት ሰዎች ውጪ ምንም አይነት እንቅስቃሴ የማይታይ ሲሆን እንቅስቃሴ የሚያሳዩ ሰዎችም ቢሆኑ ለዕለት ጉርሳቸው የሚሆነውን ለመሸመት የሚሯሯጡ መሆኑን ታዝቤያለሁ። ለአሜሪካ ድምፅ ሙክታር ጀማል ነኝ። ከአዳማ አመሰግናለሁ። ሙክታር በዓለም ዙሪያ በኮቪድ-19 የሞተው ሰው ቁጥር ከ31,000 አለፈ። ለኮሮና ቫይረስ መጋለጡ የተረጋገጠው ሰው ቁጥር ዛሬ ከ680,000 በላይ ሆኗል። የአዲሱን ኮሮና ቫይረስ ዓለም አቀፍ ወረርሽኝ ሰንጠረዥ የምትመራው ዩናይትድ ስቴትስ የተጋለጡባት ሰዎች ቁጥር ከአንድ መቶ ሃያ አንድ ሺህ በላይ የዘለቀ ሲሆን በተከታዩ ዋና የአውሮፓ የኮቪድ-19 ማዕከል በሆነችው ጣሊያን ወደ ዘጠና ሁለት ሺህ አምስት መቶ የሚጠጋ ቁጥር ያለው ሰው ኮሮና ቫይረስ እንዳለው ተረጋግጧል። የዓለም የሞት መጠን ሲሶው የደረሰው ጣሊያን ላይ ሲሆን ዩናይትድ ስቴትስ እና ፈረንሳይ እያንዳንዳቸው ሁለት ሺህ ሰው እስካሁን እንደ እንደሞተባቸው ዛሬ ያሳውቀዋል። የኮሮና ቫይረስ ወረርሽኝ የተጫረባት የቻይናይቱ ሁቤይ ክፍለ ሀገር ማዕከል የሆነችው ውሃን ሙሉ ከሚባል መዘጋቷ ወጥታ አሁን ቀስ በቀስ እያገገመችና ወደ መደበኛ ህይወቷ ለመመለስ እየጣረች ታይታለች። ዛሬም እንግሊዝ ጠቅላይ ሚኒስትሯን ጨምሮ ከ17 ሺህ 300 በላይ የኮሮና ቫይረስ ተጋላጫላት 1019 ሰው ሞቶባታል። ስፓኝ፣ በአንድ ቀን ብቻ ዛሬ 838 ሰው በኮቪድ-19 ምክንያት አጥታ የሟቹ አጠቃላይ ቁጥር ከ6500 በልጧል። ከ38300 በላይ ሰው የታመመባት ኢራን 2460 ሰው አጥታለች። ሀገራቸውን ለሦስት ድፍን ሳምንታት ሙሉ በሙሉ የዘጉት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ ከሕዝባቸው ይቅርታን ጠይቀዋል በዚህ ሁሉ ችግርና መከራ ውስጥ እንድታልፉ በመገደዳችሁ ይቅር በሉኝ። አሁን ያለነው በልዩ ሁኔታዎች ውስጥ ነው። ይህ እኮ በሕይወት በመኖርና በሞት መካከል ያለ ግብግብ ነው ብለዋል ሞዲ። በህዝቧ ብዛት ቻይናን ተከትላ በዓለም ሁለተኛ የሆነችውና ታዳጊ ምጣኔ ሀብት የምትባለው ህንድ እስካሁን ኮሮና ቫይረስ እንደደረሰባቸው አረጋግጫለሁ ያለችው 987 ሰው ሲሆን 25 ሞተውባታል። በዩናይትድ ስቴትስ ግዙፏ የኮቪድ-19 መናኸሪያ የሆነችው ኒው ዮርክ 52000 ሰው እንደተጋለጠባት ተረጋግጧል። እስካሁን የሞተው ሰው ቁጥር ከ700 በልጧል። የዩናይትድ ስቴትስ ባህር ኃይል የመርከብ ላይ ሆስፒታል ከኮቪድ-19 ጋር ላልተያያዙ ሌሎች ሕሙማን ሕክምና ለመስጠትና ለማስተኛትም ወደ ወደብ ትጠግታለች። የኒውዮርክ አጎራባች የሆኑት ኒውጀርሲና ከኔክቲከት ግዛቶችም ኮሮና ቫይረስ አብዝቶ ከተስፋፋባቸው መካከል ናቸው። በድፍን ኒውዮርክ ከተማ በሁሉም ክፍላተ ከተማ ጥቂት እንኳ ሕይወት ብናተርፍ በሚል እምነት መስዋዕትነት እየከፈሉ ናቸው ላሏቸው የጤና ባለሙያዎች አድናቆታቸውን የገለጹት የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ 250 ሺ የአፍና የአፍንጫ መሸፈኛ ማስኮችን በድርጅታቸው ስም ለግሰዋል። የኮቪድ-19 ወረርሽኝ በተረጋጋ መንፈስና በትኩረት በጋራ መጋፈጥ እንዲቻል በመላው ዓለም በሚካሄዱ ግጭቶች፣ ተኩሶች ሁሉ እንዲቆሙ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ላሰሙት ጥሪ ድጋፋቸውን እንደሚሰጡ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲዝ አስታወቁ። በሽታው ድንበሮችን አያውቅም ብለዋል አቡነ ፍራንሲስ ጣሊያን ዝግ በመሆኗ ምክንያት ቅዱስ ጴጥሮስ አደባባይ ከሚገኘው ቤተ መጻሕፍታቸው በቪዲዮ የዜና ጉባኤ ባስተላለፉት ሳምንታዊው ቡራኪያቸው ሁሉንም አይነት የጠብና የግጭት ግንኙነቶቻችሁን አቁሙ፣ ሰብአዊ እርዳታዎችን ማድረስ እንዲቻል መተላለፊያ መንገዶችን ክፈቱ፣ እጅግ ተጋላጭ የሆኑና እየተጎዱ ያሉ ትኩረት እንዲያገኙና ዲፕሎማሲያዊ ጥረቶች እንዲደርሱላቸው አግዙ ብለዋል። የወህኒ ቤቶች ሁኔታ እጅግ አሳዛኝ አደጋ ሊያስከትል ይችላል ሲሉ አቡነ ፍራንሲስ አስጠንቅቀዋል። ኢትዮጵያ፣ ሱዳን፣ ጀርመንና ኢራንን ጨምሮ ብዙ ሀገሮች እስረኞችን የለቀቁ ሲሆን ወህኒ ውስጥ ሳሉ ስድስት እስረኞች በሞቱባት ጣሊያንና ሰሜን ታይላንድ በሚገኙ እስር ቤቶች ውስጥ አመጾች ታይተዋል። በአንዳንድ የደቡብ ምስራቅ እስያ ሀገሮች ውስጥ የሚስተዋለው የኮሮና ቫይረስ ተጋላጭነት ዝቅተኛ ቁጥር ከምርመራ እጥረት ጋር የተያያዘ ሊሆን እንደሚችል የጤና ባለሙያዎች ተናግረዋል። አግባብነት የሌለው ዝቅተኛ ቁጥሮችን ይፋ ማድረግ ኮቪድ-19 ይበልጥ እንዲስፋፋ ሊያደርግ የሚችል ለመቀልበስ የሚከብድ መዘዝ የሚያስከትል አደገኛ መዘናጋትን ይፈጥራል ሲሉም ባለሙያዎቹ አስጠንቅቀዋል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሳዑዲ አረቢያ በየመን ሁጢ ተዋጊዎች የተወነጨፉ ሚሳይሎችን አምክኛለሁ ማለቷን የሀገሪቱ የዜና ወኪል ኤስፒኤ ዛሬ ዘግቧል። ከሁጤዎቹ ጋር እየተዋጉ ያሉት በሳዑዲ የሚመሩ የጥምረት ኃይሎች ትናንት ጠልፈው እንደጣሏቸው የተናገሩት ወደ ዋና ከተማይቱ ሪያድ የተተኮሰ አንድ ሚሳይልና ከየመን ጋር በሚዋሰነው ጂዛን ከተማ ላይ ሌላ ሚሳይል መሆኑን ነው። ሪያድ አየር ላይ በመከነው ሚሳይል ስብርባሪ ሁለት ሰዎች ላይ መጠነኛ ጉዳት ከመድረሱ በስተቀር የደረሰ አደጋ እንደሌለ የሀገሪቱ የሲቪል መከላከያ ቃል አቀባይ ሌተና ኮሎኔል ሞሐመድ አልሐማድ እንደ ነገሩት ኤስፒኤ ዘግቧል። ማሊ ውስጥ መራጮች ዛሬ ፓርላማቸውን ለመምረጥ ድምፅ ሰጥተዋል። አንድ መቶ አርባ ሰባት መቀመጫ ላለው ፓርላማ ዛሬ የተካሄደው ምርጫ በጸጥታ ስጋቶች ምክንያት ባለፉት ሁለት ዓመታት ውስጥ ለብዙ ጊዜያት ሲተላለፍ ቆይቶ ነበር። 18 ሰዎቿ ለኮሮና ቫይረስ የተጋለጡባትና ትናንት አንድ ሰው እንደሞተባት በተናገረችው ማሊ የፓርላማ ምርጫ ላይ የኮቪድ-19 ወረርሽኝ ብርቱ ስጋት መደቀኑ ተዘግቧል። ለዜና የተያዘው ሰዓት አበቃ። ከቀሪ ዝግጅቶች ጋር አብራችሁ ቆዩ። በእኔ በኩል ጤና ይስጥልኝ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራም ነው። የኮሮና ቫይረስና የኅብረተሰቡ የህብረተሰቡ ግንዛቤ በሆሮ ጉድሩ ወለጋ የሆሮ ጉድሩ ወለጋ ኡሙር ወረዳ አንዳንድ ነዋሪዎች የስልክ የኢንተርኔትና መንገድ የመሳሰሉት መሰረተ ልማቶች አለመሟላት ምክንያት የኮሮና ቫይረስ ወረርሽኝን በተመለከተ ትክክለኛና በቂ መረጃ እያገኘን አይደለም ሲሉ ገለጹ። የዞኑ ጤና መምሪያ የሰዎችን እንቅስቃሴ በመቀነስና ለህብረተሰቡ ግንዛቤ የሚሰጥ ግብረ ኃይል ተዋቅሮ ተመሳሳይና በቂ መረጃ ለማድረስ እየሰራ ነው ብሏል። የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ በበኩላቸው የስልክና ኢንተርኔት አገልግሎት በሌለበት ስፍራ ጭምር የተለያዩ የመገናኛ ዘዴዎችን በመጠቀም ህብረተሰቡ ከኮሮና ቫይረስ እንዲጠበቅ ግንዛቤ እየተሰጠው ነው ይላሉ። ዘጋቢያችን ናኮር መልካ ለአጭር ጊዜ ወደ ስፍራው ተጉዞ ነበረ። በተከታዩ ዘገባ ሁኔታውን ያስቃኘናል። ሰሞኑን ለስራ ጉዳይ ወደ ምዕራብ ኦሮሚያ ሆሮ ጉድሮ ወለጋ አሙር ወረዳ ተጉዜ ነበር። በጉዞይም 24 ሰው በሚጭን አነስተኛ የህዝብ ማመላለሻ አውቶቢስ ላይ ከሀምሳ እስከ ስልሳ ሰዎች ተጭነው እንደሚሄዱ አስተውያለው። በኮሮኮንች መንገድ መበላሸትና አለመታደስ ምክንያት የትራንስፖርት እጥረት በመኖሩ እንዲህ ተፋፍነውና መስኮት ቢከፈትም አቧራ ስለሚገባ በላብ ተጠምቀው በስንት ፍትጊያ እንደሚጓዙ ነው የሚናገሩት አንዳንድ ነዋሪዎች። ተቆጣጣሪዎቹ በአንደበት ቢያስጠነቀቁም ሌላ የትራንስፖርት አማራጭ ባለመኖሩ ሲኖሩ አውቶቡሱ ከመናሪያ እንደወጣ ባላየ እንደሚያልፎ አስተውያለው። መዳረሻችን አገምሳ የሚባል ትንሽ ከተማ ስንደርስም ምንም ያህል ምግብ ቤቶችና ቡና የሚጠጣባቸው አነስተኛ ጎጆዎች ስር ውሃና ሳቡና ቢኖርም ከመሳሳት ውጭ ወይም ምግብ ለመብላት ካልሆነ በስተቀር እጃቸውን የሚታጠቡ ሰዎች ቁጥር ይምንት ነው። እጅ ነስቶ ሰላምታ መለዋወጡና መተቃቀፉ ተጠጋግቶ መቀመጡ ብቻ ሁሉም ማህበራዊ መስተጋበር እንደ ቀጠለ ነው። ከነዋሪዎች መካከልም ይህንን አረጋግጠውልኛል። ለመሆኑ በእንዲህ አይነት ሁኔታ ውስጥ የዓለም አቀፍ ስጋት በመሆን ከ380 ሰዎች በላይ ስላጠቃውና ወደ 170 የሚጠጉ ሰዎችን ህይወት የቀጠፈ ኮሮና ቫይረስ ወረርሽኝን ግንዛቤ ይኖራቸው ይሆን? ቀድሞ ለመከላከል ስለሚያስችሉ ዘዴዎችስ የሚያውቁት ካለ ሲመልሱ፣ ተከታዩም ብለዋል። ከነዋሪዎች መካከል እኛ በችግር ውስጥ ተጋልጠን ነው ያለነው። በችግር ወድቀን ነው ያለነው። ኔትወርክ የለንም፣ መብራት የለንም፣ በቂ መንገድ የለንም። ህዝቡ ተቸግረው ነው ያለነው። በአሁኑ ሰዓት ደግሞ በአለም እየተስፋፋ ያለው በሽታና በጣም እያስጨነቀው እኛ ግን ይሄን በቂ መረጃ የለንም። ለማንም ደው ለንም ማሳወቅ አንችልም። ማንም ደግሞ ደውሎ ሊያገኘን አይችልም። እኔ ቴንሽ ለማ ነው የምባለው። እና ስለ ኮሬራ በሽታ እኔ ስሞን ከቴሌቪዥን ምን አርጓሉ፣ ሩቅ ቦታ ስትሄዱ መኪና ላይ አንድ ላይ ተራራርባቸው አትቀመጡ ነው ያለ። ደግሞ እጃችሁን በሳሙና ታጠቡ አሉ። ከዛ አትጨባበጡ፣ ላበላብ እንዳይሆናቸው እጃችሁን ማሁኑም አሁኑም በሳሙና ታጠቡ ነው የተባል ነው እና ይሄን ደግሞ ለመስማት ትምህርት መጥቶ የሚያስተምረን ዜጋ የለን። ግዳ ነው ሰሚቼ የመጣው እንጂ እዚያ ገምሳ ላይ መብራትም ያስቸግረናል፣ በሚዲያም ለመነጋገር ኔትወርክ የለንም። ስለዚህ ችግራችን ይሄ ነው እንጂ ይሄን ሰምተናል። ይኸው እስካሁን በሽታ የለነው እኛ በፈጣሪ ስለምናምን ፈጣሪ ለምን እንኖራለን ብለን ዝም ብለን እንደዚሁ ነው ያለ ነው እኛ እንጨባበጣለን አብረን ነው ምንበላ አብረን ነው ምንጠጣ። እጃችንን በሳሙና የምንታጠብበት ሰዓት የለንም። ለኛ ደግሞ የተባለው ሳሙና አልገባልንም። ሐኪምም አላደለልንም። ሐኪምም አላስተማረንም። ስለዚህ ምኑን አይተን ነው እኛ ምን ይሄር ላይ መራቅ የምንችለው? ስለዚህ አሁን በሽታው ቢመጣ አደገኛ ነው ማለት ነው። በጣም ያጠቃናል። ይሄ ነው ነው የሚመለስ ስለዚህ መንግስትም ሌላም አካል ምንድን ነው ማድረግ ያለበት? አይሻው እስካሁን እስካሁን በሽታ የለ ነው እኛ በፈጣሪ ስለምናመን ፈጣሪ ለምን እንኖራለን ብለን ዝም ብለን እንደዚሁ ነው ያለ። ነው እኛ እንጨባበጣለን፣ አብረን ነው የምንበላ፣ አብረን ነው የምንጠጣ እጃችንም በሳሙና የምንታጠብበት ሰዓት የለንም። ለእኛ ደግሞ የተባለው ሳሙናም አልገባልንም፣ ሐኪምም አላደለልንም፣ ሐኪምም አላስተማረንም። ስለዚህ ምን አይተን ነው እኛ ምን ይሄር ላይ መራቅ የምንችል? ኔትወርክ ይልቀቅልን፣ ሚዲያ ንስማ፣ ካንዱ ካንዱ ንስማ። አንዱ ለአንዱ እንደውል አሁን እዚህ ውስጥ ምንም ነገር አንሰማም። እኛ ስንት ወራችን ነዋል ወደ አምስት ወር ሁን ልንሆን ነው። ኔትወርክ ካየ ኢትዮ ቴሌኮም በደንበኞቹ የእጅ ስልክ መጥሪያ ላይ ስለኖራቸው ከኮሮና ቫይረስ አስቀድሞ ለመከላከል የሚያስችሉ የማንቂያ መልእክቶች የሚሰጥ ቁጥር 8335 ምን ያህል እንደሚያውቁም ተከታዩም ብለዋል የሆሮ ጉድሩ አሙሮ ወረዳ አንዳንድ ነዋሪዎች ሰማንያ ሦስት ሰላሳ አምስት ላይ እኔ መደውል እችላለሁ፣ ግን ኔትወርክ የለም። ህዝቡ ግን ይሄን በምን በምን ተረድቶት ይደውላል? ለዘመዱ እንኳ ሲደውል ይሄን ማስጠንቀቂያ ይሰማል። አሁን ኔትወርክ የለም፣ በምን ይደውላል? በምንስ ይሰማል? ህብረተሰቡ እንዳልሰማ ያለ በሽታው ምን እንደሆነ አንዳንድ ሬዲዮ ያላቸው ከሬዲዮ እንደሰሙት ነው። አልፎ ደግሞ ሰማንያ ሦስት ሰላሳ አምስት ላይ የሚደወለውን ራሱ ማለት ነው ሲደወል አሁን ይሄን መልእክት ያስቀምጣል ቴሌ። ህዝባችን ደግሞ በምን ስልኩ ነው የሚደውለው? ኔትወርኩም የለም። ይሄን በመለስ በአስቸኳይ ካልመለሰ ለእኛ ችግር ነው። ህዝባችን ያልቃል ይሄ ከኛ መንገድ ደግሞ ደቡብ ሱዳንና ሰሜን ሱዳን የሚያገናኝ መንገድ ነው። ትልቅ መንገድ ነው። ማንም ነው የሚሄደው። ሀያ አራት ሰዓት መንገዱ ክፍት ነው። ምኑን የማታውቀውን ታያለ። በአዲስ አበባ ዙሮ ወደ ነቀምት፣ ወደ ጊንቢ፣ ወደ ደንቢ ዶሎ አልፎ እስከ አሱሳ የሚሄዳለ። ሰማኒያ ሶስት ሰላሳ አምስት ስለሚባለው የመረጃ አገልግሎት ሰምተዋል አልሰማ? ኮሮናን በተመለከተ አልሰማ? የዞኑ ጤና መምሪያ ኃላፊ አቶ ነገራ ፈይሳ ያናገርናቸው ሰዎች ስለሚያነሱት የኔትወርክና መንገድ መሰረተ ልማት ችግሮች ምላሽ አላቸው። ብለ ረት ዲፔንድ ስለ ወረርሽኙ ህብረተሰቡ ዘንድ ግንዛቤ ለመፍጠር በእጅ ስልክ ላይ ብቻ አልተመረኮዝንም። ኔትወርኩ እንዲለቀቅ እንደ ጤና መምሪያ የጠየቅነው ጥያቄም ሀሳብም የለም። ኔትወርክ የሌለባቸው ሶስት ወረዳዎች ላይ ወደ 8835 ለመደወል ይቸገሩ ይሆናል። በሌሎች ዘጠኝ ወረዳዎች ግን መደበኛ የስልክ አገልግሎት ይሰራል። ሰዎች በትራንስፖርት ከገጠር ወደ ከተማ የሚያደርጉትን ጉዞ እንዲቀንሱ ተግባብተን የሚቆጣጠር ባለሙያም ተበድቦ እየሰራ ይገኛል ብለዋል። ወረርሽኙ ለአሁኑ በአካባቢው ባለመታየቱ አሳንሶ የማየትና ትኩረት ያለመስጠት ሁኔታዎች በመታየታቸው በዞኑ ሁሉም ስፍራዎች ተመሳሳይና በቂ ግንዛቤ እንዲፈጠር ግብረ ኃይል ተዋቅሮ እስከ ቀበሌና ጎጥ ይወርዳል ብለዋል ኃላፊው። የክልሉ መንግስት ቃል አቀባይ አቶ ጌታቸው ባልቻ በምዕራብ ኦሮሚያ ወለጋ ዞኖችና በደቡብ ምዕራብ ኦሮሚያ ጉጂም በስልክና ኢንተርኔት አገልግሎት መዘጋት ምክንያት ህብረተሰቡ ስለ ኮሮና ወረርሽኝ በቂ ግንዛቤ እያገኘ እንዳልሆነ ስለሚነሳ ወቀሳ ማብራሪያ ሰጥተዋል። ማስ ሚዲያ ዳን ከኮሮና ቫይረስ ወረርሽኝ ጋር ተያይዞ በመገናኛ ብዙሀን የሚሰጠው ትምህርት እንዳለ ሆኖ በሚኒ ሚዲያ እንዲሁም ድምፅ ማውጊያ በመጠቀም ወደ ህብረተሰቡ አደራጅተን ወርደን ግንዛቤ እየሰጠን እንገኛለን። መገናኛ ብዙሃን የማይደርሱበት ቦታ ላይ ደግሞ የጤና ባለሙያዎች በአካል ተገኝተው ንጽህና አጠባበቅ ላይ ግንዛቤ እየሰጡ ይገኛሉ። የሚያስፈልጉ ግብዓቶችም እንዲሟሉ እየተደረገ ነው። ጉዳዩን የፖለቲካ ማድረግ ትተን ይህ ወረርሽኝ ህብረተሰቡን እንዳይጎዳ ማስተማር ይጠበቅብናል። አገሬን እወዳለሁ የሚል ዜጋ ሁሉ ይህንን ማድረግ አለበት። ትልቁ ስራ ፕሮግራም ቀድሞ ለመከላከል ትኩረት ሰጥቶ መስራቱ ላይ ነው። በምዕራብ ኦሮሚያ ወለጋ ዞኖች የሚገኝ ህብረተሰብ ግንዛቤ እንዳያገኝ የሚያደርግ ነገር አለ ብዬ አላስብም። በተሟላ መልኩ መንግስት ሁሉም አገልግሎት እንዲዳረሱ እየሰራ ነው ብለዋል። ከወቅታዊ ዓለም አቀፍ ወረርሽኝ ስጋት ጋር ተያይዞ አገልግሎቱ ስለመከፈት አለመከፈቱ ያሉት ነገር የለም። ኃላፊው የምዕራብና ደቡብ ምዕራብ ኦሮሚያ አካባቢዎች ሁለት ወር እንዳለፈው የሚነገረው የስልክና ኢንተርኔት አገልግሎት የተዘጋው መንግስት ራሳቸውን የኦሮሞ ነጻነት ሸማቂዎች ነን በሚሉ የታጠቀ ኃይሎች ላይ እርምጃ ለመውሰድ እንደሆነና በስልክ መዘጋትም ስኬታማ መሆኑን የኢትዮጵያ መከላከያ ሰራዊት ምክትል ኢታማ ጀኔራል ብርሃኑ ጁላ ገልጸው እንደነበር ይታወሳል። እርምጃው መቼ እንደሚጠናቀቅና የተቋረጠው የመገናኛ አውታር መቼ እንደሚከፈት ምንም ባይባልም የዓለም አቀፉ ሰብአዊ መብት ተሟጋጅ ሂዩማን ራይትስ ዎች መንግስት አገልግሎቱን በአስቸኳይ እንዲከፍት ጠይቆ እንደነበርም እንዲሁ ዘግበናል። ለአሜሪካ ድምፅ ናኮር መልካ ካምቦ ናኮርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ደግሞ በካሊፎርኒያ ዩኒቨርሲቲ የህብረተሰብ ጤናና የውሃ ሀብት ተመራማሪ ከሆኑት ከዶክተር ሰለሞን ክብረት ጋር ሎስ አንጀለስ ከተማ የሚገኘው ዘጋቢያችን ዳንኤል አርገው በኮሮና ቫይረስ ስርጭትና ሊደረጉ ስለሚገባቸው ቅድመ ጥንቃቄዎች ዙሪያ ቆይታ በማድረግ ተከታዩን ዘገባ አድርሶናል። ዶክተር ሰለሞን ክብረት በዩኒቨርሲቲ ኦፍ ካሊፎርኒያ አርቫይን የህብረተሰብ ጤናና የውሃብ ተመራማሪ ናቸው። የኮሮና ቫይረስ ስርጭት መከላከል ለመንግስት ብቻ የሚተው ኃላፊነት ሳይሆን መንግስትና ህብረተሰብ የተቀናጀ ስራ ሲሰሩ በሽታውን ለመቆጣጠር እንደሚቻል ነው ዶክተር ሰለሞን የሚናገሩት። ኮሮና ቫይረስ ስርጭት ለመግታት ከሚመከሩ ሙያዊ ምክሮች መካከል ዋና ዋናዎቹ ሶስቱ ናቸው። የመጀመሪያው ማህበራዊ ፈቀግታ የምንለው ይህም ማለት ህብረተሰቡ ህዝብ ከተሰበሰበት ቦታ እንዲርቅ፣ ቤት እንዲቀመጥ፣ የሚነካካቸውን ነገሮች ከሰላምታ ጀምሮ ያሉ ንክቴዎችን እንዲቀንስ የሚደረግበት ነው። ይሄ ቫይረሱን ከያዘው ሰው ወደ ጤነኛው ሰው የሚሄድበትን ስርጭት ለመቀነስ ይረዳል። ሁለተኛው እጅ መታጠብ ነው፣ እጅም በሳሙና መታጠብ። ይሄ ቫይረሱን ከእጅ ላይ ለማስወገድ እና ፊታችንን ስንነካ የመተላለፊያ ሂደቱን ያቆመዋል ተብሎ ይታመናል። እንዲሁም ሶስተኛው ደግሞ ፊታችንን እና በተለይ ደግሞ አፍንጫ፣ አይናችንን፣ አፋችንን አለመለካካት ነው። ይሄ ደግሞ በብዛት ጥናቶች እንደሚያሳዩት የሰው ልጅ በባህሪው ቢያንስ በየሶስት ደቂቃው አንዴ ፊቱን የመንካት ባህር ያለው ያ ቫይረሶቹ ወደ ሰውነታችን የሚገቡበት መንገድ በዓይናችን በአፍንጫችን እና በአፋችን ስለሆነ ያንን ይጨምረዋል። ስለዚህ ያንን ለመቀነስ እንዲረዳ ይሄ ፊታችንን መነካካት መቀነስ አለብን ነው። እነዚህ ናቸው ሶስቱ ቫይረሱን ለመከላከል የሚረዱ ሂደቶች። ዶክተር ሰለሞን የቫይረሱ የስርጭት አቅም እንዴት ነው? እስኪ ቫይረሱ ከሌሎች ከዚህ በፊት ከነበሩ ቫይረሶች ስናነጻጽር ከፍተኛ የስርጭት አቅም አለው። ለምሳሌ እንግዲህ ኮሮና ቫይረስ ያለበት ምግብ ከሌሎች ቫይረሶች፣ ለምሳሌ እንደ ጉንፋን ወይም ኢንፍሉዌንዛ፣ እነዚህ ቫይረሶች ጋር ስናነጻጽረው የአዲሱ ኮሮና ቫይረስ ለምደው አዲሱ የሚባለው ከዚህ ተሳስ ስላለ ነው። ከሱ ጋር አንድ አይነት ተመሳሳይ ምድቡ ስለሆኑ ለዛ ነው አዲሱ የኮሮና ቫይረስ የምንለው። አዲሱ የኮሮና ቫይረስ ከሌሎች ጋር ሲነጣጠር ከፍተኛ የሆነበት ምክንያት ምንድን ነው? በመረጃ ደረጃ ስናየው አንድ በኮሮና ቫይረስ የተጠቃ ሰው ለሁለት ነጥብ ሁለት ሰዎች የማስተላለፍ እድል አለው ተብሎ ይታመናል። ጉንፋንን ወይም ኢንፍሉዌንዛ ስናየው ግን አንድ በበሽታ የተጎዳው ሰው ለአንድ ነጥብ አራት ብቻ ሰው ነው የማስተላለፍ እድል ያለው። ይሄ ምንድን ነው የሚያሳየው? ከፍተኛ የሆነ የስርጭት አቅም አለው፣ ያ አንደኛ። ይሄ ቫይረስ ኢቮልቭ አድርጎ በደንብ ሰውነትን የማጥቃት አቅሙ ከፍተኛ ሆኗል። ወይም የቫይሮለንስ አቅሙ፣ ሰውነትን የማጥቃት አቅሙ ከፍተኛ ነው። ያ ብቻ ሳይሆን፣ ሁለተኛ ደግሞ ምንድን ነው ከዋናው መተንፈሻ አካል ውጭም የተለያዩ የሰውነት ክፍሎችንም የማጥቃት አቅም አለው። ስለዚህ ስርጭቱ አንደ የገባ በኋላ በሁለት መንገድ የስርጭቱን የመተላለፍ ሂደት ያፋጥነዋል። አንደኛው አብዛኞቹ ቫይረሶች በሽተኛው ከተያያዘ ምልክቶች እስከሚያሳይበት ያሉት አስራ አራት ቀን ውስጥ በዛ ጊዜ ውስጥ ብዙዎቹ ያስተላልፉ፣ የኮሮና ቫይረስ ግን በእነዚህ ጊዜ ውስጥም ያስተላልፋል። ስለዚህ አንድ ሰው ቫይረሱ ካገኘው በኋላ ምንም አይነት ምልክት ሳያሳይ ጥሩ ሁኔታ ተሰምቶት እየተንቀሳቀሰ እየሄደ ግን ቫይረሱ በእነዚህ አስራ አራት ቀን በውስጡ የመቆያና ወደ በሽታ የመቀየሪያ ቀናት ውስጥ በእነዛ ቀናት ውስጥ ዕቃዎችን ሲነካ ከሰዎች ጋር ሲገናኝ የማስተላለፍ እድል አለው። ይሄ ነው ያፈጠነው። ከሌሎቹ ጋር ስታነዛዝ ነው እና ልክ እንደ ሌሎችም ደግሞ በሽታው ሲምፕተም ከመጣ በኋላም የማስተላለፍ አለው። ስለዚህ አንዴ የቫይረሱ የተያዙ ሰው ለረጅም ጊዜ ሙሉ ለሙሉ ከቫይረሱ ከሚድን ድረስ የማስተላለፍ እድሉ በጣም ከፍተኛ ነው። ከብዙ ሰዎች ጋር የመገናኘት እና ያንን የማስተላለፍ እድሉ ከፍተኛ ነው። ሊያ ነው ስርጭቱንም ከፍተኛ ያደረገበት ምክንያት ይሄ ነው። ዶክተር ሰለሞን ክብረት የኮሮና ቫይረስ ስርጭት ለአፍሪካውያን መጪው ጊዜ እጅግ አደገኛ ሊሆን እንደሚችል እይ ተነገረ። ነው እና እንደ ኢትዮጵያ ባሉ ሰፋ ያለ የቅርርብ ማህበራዊ ህብረ ትስስር በበዛበት አብሮ የመተኛት አብሮ የመብላት አብሮ የመጠጣት መጓጓዣዎችን በህብረት መጠቀም የመሳሰሉት የዕለት ተዕለት መስተጋብር ባለበት ሀገር ውስጥ እንዴት ነው የበሽታውን ስርጭት መግታት የሚቻል? በጣም አስቸጋሪ ነው። እንደዚህ አይነት በሽታ ለአፍሪካውያን እስከው የኑሯችን ሴቤ በጣም በንስኪ እና በመጠጋጋት ላይ የተመሰረተ ነው። ስለዚህ ግን ምንድን ነው ማድረግ ያለባቸው የአፍሪካ በተለይ በአፍሪካ መንግስታት፣ ከዛ ቀጥሎ ደግሞ ማህበረሰቡ የዚህም በሽታ ለመከላከል የሚደረገው የሌሎችን ሀገር ሂደቶች ስናየው ከቻይና ጀምረ ዚህ አሜሪካ ሀገር የሚደረገውን ሌሎች የአውሮፓ ሀገር የሚያደርጉትን ስታይ ምንድን ነው በመንግስት ላይ የምትወው አይደለም፣ የህብረተሰቡም ከፍተኛ ድርሻ አለው። ስለዚህ በመንግስትና ህብረተሰቡ ሁሉም የየራሱን ድርሻ በትክክል ሲወጣ ነው በሽታው መቋጠር የሚቻለ አሁን አንደኛው ለምሳሌ የጣሊያን ስርጭት ከፍተኛ የሆነበት ምክንያት ከምትጠቀሱ ምንድን ነው መንግስት ከፍተኛ ጥረት ሲያደርግ ነበር ህብረተሰቡ የድርሻውን አልተወጣም ተብለዋል። ስለዚህ ህጎቹ መቀመጣቸው ብቻ ሳይሆን ለምሳሌ ማህበራዊ ፈበግታ ህጎች ሊኖሩ ይችላሉ ግን ያንን የማስፈጸም ማህበረሰቡ ያንን ተቀብሎ የማስፈጸም ሂደቶች መቼም የአደጉ ሀገሮች ውስጥ እንደምታደርገው አፍሪካ ውስጥ ቤታችሁ ቁጭ በብዙ ላይ ጀምሮ ትራያችን ወይም ከፍተኛ ሲሆን ደረጃ በደረጃ በሂደት ነው እንትኖቹ የምታስፈጽማቸው። ስለዚህ የመጀመሪያው ነገር ምንድን ነው? አንደኛ ሰፋፊ የሆኑ ሰውም የበዛባችን ቦታዎች እነሱን ለመቀነስ ሞከሩ። እዚህ ላይ ነው ህብረተሰቡ ማስረዳት ያስፈልጋል፣ ከህብረተሰቡ መናገር ያስፈልጋል። ከዛ ጋር እነዚህን ተግባራዊ ማድረግ ነው። ሁለተኛው ንክኪዎቹን በተቻለ መጠን የመቀነስ ትምህርት ሊሰጥ ይገባል። አንዳንዱን የምታያቸው ጥሩ የሆኑ ነገሮች፣ ለምሳሌ ኢትዮጵያ ውስጥ እየተካሄዱ ያለው ነገሮች በየቦታው የእጅ መታጠቢያ ታያለ። ግን ከዛ በኋላ እጅ ከታጠቡ በኋላ አንድ ቦታ ተሰብስ ራሱ እንደገና የሚቀመጡ ከሆነ የሚቆሙ ከሆነ ያው የበሽታ መተላለፍ ወድል አልቀነስከውም። በአንድ አውቶቡስ ውስጥ ብዙ ሰዎች ምን ያህል ሰው ነው መጫን ያለበት አንድ አውቶቡስ ተብሎ፣ እነዚህ ህጎች ሁሉ ነው መቀየር መቻል ያለባቸው። እንደዚህ ያልቀስ እያልክ ከበሽታው ስርጭት ጋር ህጎችን እያጠበቅ እያጠበቅ ስርጭትን ለመከላከል የሚያስችሉ ብዙ ተካርታ ያስፈልጋል። አሁን የአፍሪካ ሀገሮች ውስጥ ይሄ የለው። ምንድን ነው ግራ ገብቷቸው እያዩ ነው። ሌላው ሀገር እየሆነ ያለውን ነገር እያዩ ነው እንጂ ቁጭ ብለው የራሳቸው የቤት ስራ እየሰሩ አርግ ምንድነው መድረግ ከዚህ የሚደርስብን ምንድን ነው የምናደርገው? አቅማችንስ፣ የጤና ጣቢያዎቻችን፣ የሆስፒታሎቻችን አቅም ምን ያህል ከፍተኛ በሽተኛ በሚመጣበት ጊዜ እንዴት ነው ማኔጅ የምናደርገው? በቂ መድኃኒቶች አሉ ነው? በተለይ እድሜያቸው ከፍ ያለ ሰዎች ኒሞኒያ ይይዛቸዋል። በዚህ በሽታ ላይ ኒሞኒያው ደግሞ ወደ ሞት የሚያደርሰው ምንድን ነው? የመተንፈስ ችግር ነው። ስለዚህ ቬንቲሌሽን ያስፈልጋቸዋል። ይህንን የመተንፈሻ ቁሳቁሶች ለማሟላትስ ምንድን ነው መደረግ ያለ እነዚህን የቤት ስራዎች መስራት መቻል አለባቸው። ስለዚህ በሁለት ደረጃ ነው እኔ ለአፍሪካ አገሮች መደረግ ያለበት የመጀመሪያው ምንድን ነው፣ ከህብረተሰቡ ጋር እየተነጋገሩ ሰው ማድረግ ያለበትን ማህበራዊ ቅጣንም you might have thought of them. እና ሰውነት መነካካትን ባህሪ እንዲቀንስ የማድረግ ተደጋጋሚ ትምህርቶችና ሕጎች ያስፈልጋሉ። እንደ ክራውድን ወይም አንድ ቦታ ላይ መሰባሰብ መቀነስ። አሁን ዛሬ ያንን ተሰማና በማግስቱ ስብሰባ አንድ ቦታ ላይ ሆነ ሲባል ደግሞ ተሰማለ። እና ይህንን የሚጋጩ በተለይ የመንግስት አካላት ይሄ የሚጋጩ ነገሮች እንዳይኖሩ ህብረተሰቡን በመምራት በኩል እና በማስተባበር በኩል ግዴታቸው መወጣት መቻል አለባቸው። ዶክተር ሰለሞን ክብረት ከዩኒቨርሲቲ ኦፍ ካሊፎርኒያ አርባይን የህብረተሰብ ጤናና የውሀብት ተመራማሪ ስለ ጊዜው እጅግ አድርጌ አመሰግናለሁ። ጊዜ እርስትልኝ አመሰግናለሁ። ምጣኔ ዳንኤልንም፣ እንግዳውን ዶክተር ሰለሞን ክብረትንም እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ብልጽግና ፓርቲ በወረዳና በቀበሌዎች ውስጥ ሳይቀር አባላቱ ስብሰባ እንዲያካሂዱ እያደረገ ነው በሚል ወቀሳ እየቀረበበት ነው። በሚኒስቴር ማዕረግ የብልጽግና ፓርቲ የሕዝብና ዓለም አቀፍ ግንኙነት ዘርፍ አስተባባሪ አቶ አወሎ አብዲ ፓርቲው ብሔራዊ ኮሚቴው ካስቀመጡ አቅጣጫ ውጪ ያደረገው ስብሰባ የለም። በአንዳንድ ቦታዎች በተፋፈገ ሁኔታ የተደረጉ ስብሰባዎች ደግሞ የእርምት እርምጃ ተወስዶባቸዋል ብለዋል። ተከታዩ ዘገባ ሁኔታውን ይዳስሳል። የኮሮና ቫይረስ ስርጭትን ለመግታት ያስችላል ተብሎ ከታመነባቸው ድርጊቶች አንዱ ሶሻል ዲስታንሲንግ ወይም ማህበራዊ መራራቅ መሆኑን የዓለም የጤና ድርጅት አገራት ተግባራዊ እንዲያደርጉት በሚል ማሳሰቢያ ከሰጠባቸው ጉዳዮች አንዱ ነው። የቫይረሱ ብናኝ በቫይረሱ ከተያዙ ሰዎች ወደ አልተያዙ ሰዎች እንዳይተላለፍ ስርጭቱ እስኪገታ ድረስ ሰዎች ርቀታቸውን ጠብቀው እንዲንቀሳቀሱና በተለይም ቁጥራቸው የበዛ ሰዎች በአንድ ላይ እንዳይሰበሰቡ የጤና ባለሙያዎች እየመከሩ ነው። በኢትዮጵያም ይህን ምክር ተግባራዊ ማድረግ እንደሚገባ የጤና ባለሙያዎች በተለያየ መንገድ እየተናገሩ ቢሆንም በተለያየ ከተማ የሚገኙ አስተያየት የጠየቅናቸው ነዋሪዎች እንደነገሩ ከሆነ በአንዳንድ ዋና ዋና ከተማዎች ጥቂት በጎ ፈቃደኛ ወጣቶች ነዋሪዎቹን ለማራራቅ የሚያደርጓቸው ጥረቶች ቢኖሩም ነገር ግን በገበያ ቦታዎች፣ በዳቦና ዘይት መሸጫ ሱቆች በጫት መሸጫ ገበያዎች፣ በህዝብ ትራንስፖርት መሳፈሪያ ቦታዎችና በተለያዩ ከዚህ ቀደም ሰዎች በሚሰበሰቡባቸው ቦታዎች ያለምንም ጥንቃቄ መደበኛ እንቅስቃሴ መቀጠሉን ነግረውናል። ይህን እንቅስቃሴ የታዘቡ ፎቶግራፊ እያነሱ በማህበራዊ ሚዲያ ላይ እያጋሩ ሲሆን ከነዚህ አንዱ የመስኖና ኢነርጂ ሚኒስቴር ሚኒስትር ዶክተር ስለሺ በቀለ ናቸው። በአዲስ አበባ መገናኛ አካባቢ የተመለከቱትን ቁጥራቸው እጅግ የበዛ ሰዎች በአንድ ላይ ተፋፍገው መቆማቸውን የሚያሳየውን ፎቶግራፍ አጋርተዋል። ከፎቶግራፉ ጋር አያይዘው በጻፉት ጽሑፍም ዛሬ ወደ መገናኛ ብቅ ብዬ ነበር፣ ኮቪድ 19 በሽታን እንዴት እየተከላከልን ወይም ከችግሩ እንዴት እየተጠነቀቅን እንደሆነ ለማየት። የሚታየው ግን ጥሩ አይደለም። ሕዝቡ ገና ማህበራዊ ጥግግነትን አልለወጠም። በሰዎች መካከል ከፍተኛ መተፋፈግ አለ። በእያንዳንዱ ሰው መካከል ያለው ርቀት 50 ሳንቲሜትር አይሆንም። ሁለቱን ፎቶዎች ዛሬ 11 ሰዓት ላይ ያነሳሁትን ለማሳያ ብታዩት ብዙ ማለት ትችላላችሁ ይላሉ። ፎቶግራፎቹ አንበሳ አውቶቡስ ለመሳፈር በተጨናነቀ ሁኔታ ተሰልፈው የቆሙና በታክሲዎች መካከል እጅብ ብለው የሚታዩ ሰዎች ይገኛሉ። ጽሑፋቸውንም ይቀጥላሉ። ሚኒስትሩ አስቡት፣ ዛሬ እሁድ ነው ብዙ ሰው ይንቀሳቀሳል ተብሎ አይጠበቅም። በእርግጥ የትራንስፖርት እጥረቱ ተሯሩጦ ኑሮን ማሸነፉ ቢኖርም ይህ ቀሳፊ ችግር እስኪያልፍ እባካችሁ እንጠቀቅ። አንዴ ከቁጥጥር ከወጣ እጅግ በጣም አስከፊ ችግር አገራችንንና እያንዳንዳችንን የማንወጣው አዘቅት ውስጥ ይከተናል። ችግሩን በጽናት እንቋቋም። ቁጣው እስኪያልፍ እንሸሸግ። እስኪያልፍ ያልፋል እንዲሉ ሲሉ ጽሑፋቸውን ይደመድማሉ። ሌላው ወቀሳ የቀረበበት ብልጽግና ፓርቲ ሲሆን አዲስ አበባን ጨምሮ በተለያዩ የአገሪቱ ክፍል በወረዳ እና በቀበሌ አመራሩን ስብሰባ በስብሰባ እያደረገ ነው በሚል በማህበራዊ ሚዲያ ላይ ከፎቶ ጋር በተጋሩ አስተያየቶች ወቀሳ እየቀረበበት ይገኛል። ወቀሳውን አስመልክቶ ምላሽ እንዲሰጡን የጠየቅናቸው የፓርቲው ህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ ስብሰባ መኖሩን አምነው አላማው ግን የኮሮና ቫይረስ ወረርሽኝን መዋጋትን መሰረት ያደረገ ነው ይላሉ። የተወሰኑ ስብሰባዎች አሉ። ግን የስብሰባ ዋና ዓላማ በተለይ አመራሩ በወረርሽኙ ጉዳይ ያው ይሄ ዓለም አቀፋዊ ይዘት ያለው ወረርሽኝ እንዳየሽውና እንደምታውቂው ከባድ አደጋ በህዝብና በሀገር ላይ ደቅ ነው ይገኛል። ይሄንን አደጋ ደግሞ የጥቂት አካላት ብቻ በሚያደርጉት ርብርብ መመከት ስለማይቻል አንደኛ ህዝቡ በየደረጃ ይህንን ጉዳይ አውቆ ተረድቶ ተገቢ የሆነ ጥንቃቄ እንዲያደርግ መከላከል እንዲያደርግ፣ ችግርም ሲኖር ደግሞ በዛው ልክ መለከተው አካል ኢንፎርሜሽን እንዲኖረው ለማድረግ ቀበሌ አመራሮች ደግሞ ህዝቡን በበቂ ሁኔታ ሞቢላይዝ አድርጎ በዚህ ዙሪያ በቂ ግንዛቤ ኖሯቸው እንትን እንዲያደርጉ የተወሰኑም ቁጥሩን በጣም አናሳ የሆኑ ስብሰባዎች አዌርነስ እንዲኖር ታስቦ የተደረገ ነው። ስብሰባው ቤዚካሊ በፊት አንድ የታቀደ እቅድ ነበረ፣ ግን አሁን የተለወጠው ወደ ወረርሽኙን መከላከል መሰረት ያደረገ አዌርነስ ተፈጥሮ ከዛ ወደ ሰፈር ወደ ህዝባቸው ተመልሶ አስፈላጊ የሆኑ ማስተማር መማር ማስተማር ሞቢላይዝ ህዝቡ ተመካሴ እንዲያደርግ ከማድረግ አንጻር የተዘጋጀ ነው። ረዴሱም አልፏል። ይሄ ነው በእኛ በኩል ያለው። አሁን ምንም ስብሰባ የለም። ተጠናቋል ማለት ነው። ስብሰባ ተጠናቋል ኦልሞስት እነዚህ በተለይ የጤና ባለሙያዎች ጉዳዩ በቂ ልምድ ያላቸው ኃይሎች በዚህ ላይ ተሳትፎ እንዲያስተምሩ ህዝቡን በዚያው ግንዛቤ ኖሮት እንዳየሹ እንኳን እኛ ድሀ አይደለም ያንቺ ያለሽበት ታላቋ ነገር አሜሪካን ጀምሮ በጣም ትልቅ ስጋትና አደጋ ይጋርጥ በመሆኑ ይህንን ነገር ደግሞ በቂ ግንዛቤ አግኝተው ሁሉም ሰው ጥንቃቄ እንዲያደርግና አሁን ከዚህ በላይ ሌላ መጠነስ አደጋ ሳያስከትል መቆጣጠር እንዲቻል የጤና ትምህርት ማስተማሪያ መድረክ እንዲሆን ነው የተደረገው። እንግዲህ ልክ ነው እንዳሉት በጣም ሰፊና ከባድ የሆነ በየቦታው በመላው ዓለም ከባድ የሆነ ወረርሽኝ ነው የተከሰተውና እነዚህን ስብሰባዎች በስልክ በሌሎች በኢንተርኔት የመገናኛ ዘዴዎች እንደዛ ማድረግ አይቻልም ወይ? ሰዎችን አንድ ላይ መሰብሰቡ ራሱ ሌላ ማሰራጨት አይሆንም ወይ? እሱ ይቻላል። ግን ያው እንደሚታጉ የኢንተርኔት መሰረተ ልማት በዚህ በሀገራችን እንኳን እዛ ገጠር አካባቢ አይደለም አዲስ አበባም ያለው ልማት በጣም አነስተኛ ነው። ገና ብዙ ስራ እየተሰራበት ያለው ልማት ዘርፍ ነው። ግን ዞሮ ዞሮ ኢንተርኔት እና ሌሎች ሚዲያ መጠቀም በምንችልባቸው ቦታዎች ላይ እሱን እየተጠቀምን ነው። እሱን መድረስ በማንችልባቸው ቦታዎች ደግሞ ድረስ ባለን መረጃና በተደረገው ክትትል የቫይረሱን ስርጭት ሲል ሀገር በቀል አይደለም ሀገር ውስጥ አልነበረም የታዩ ምልክቶችም በአንድም ወይ በሌላ መልኩ ትርጭቱ መስፋፋት የታየባቸው ሀገሮች ላይ ስፋት ያለ ከዚያ የመጡ ሰዎች ላይ የታየ በሽታ ነው ይሄ ወረርሽኝ ደግሞ። ከእነሱ ጋር ንክኪ ያላቸው ሰዎችም የቅርብ ክትትል ደርጎ ማን ከማን ጋር እንደተገናኙ ሁሉ ያለ ሁኔታ አለ። ሞሮልስ ይሄ የአንድ ቀን ወይ የግማሽ ቀን ወይ የሁለት ቀን ስልጠና አወዝ መስተሰጥቷቸው ሁሉም በየሰፈሩ ተሰብስቦ ተመልሰው የቤት ለቤት ስራ እንዲሰራ ታስበው ነው። እሱም የሚቻልበት ቦታ ላይ እየተሞከረ ነው ቤት ሲሆን ሌላው ከብልጽግና ፓርቲ ስብሰባዎች በተጨማሪ ማህበረሰቡ ከዚህ ቀደም ያደርጋቸው የነበሩ መደበኛ እንቅስቃሴዎችን ያልተገታ መሆኑን በየቦታው ለዘይትና ለዳቦ ከሚደረጉ ሰልፎች ጭምር በአንድ ላይ የተፋፈጉ እንቅስቃሴዎች መቀጠሉን መስተዋሉን እንዲሁም በትራንስፖርት መጠቀሚያ አገልግሎት ቦታዎችም የተጨናነቁ ሰልፎች መታየታቸውን በመግለጽ መንግስት የኮሮና ቫይረስ ስርጭትን ለመግታት ከሚቻልባቸው መንገዶች አንዱ የሆነውን ማህበራዊ መራራቀን እንዴት ነው የሚያስተገብረው በሚል የተጠየቁት አቶ አወሉ ይሄ ችግር ከተከሰተ ጊዜ ጀምሮ እንደ መንግስት በጣም በልዩ ትኩረት እየተሰራ ይገኛል። በጠቅላይ ሚኒስትሩ የሚመራው ሀገራዊ ኮሚቴ ተቋቁሞ አንደኛ ትላልቅ ስብሰባዎች፣ ሰራ ቤቶች ከዛም አልፎ ደግሞ እምነት ቤቶችን መስጊድና ቼስ አካባቢ ሰው በብዛት ሄዶ የሚሰግድባቸው ቦታዎች ጥንቃቄ የሚደረጉ ከተቻለ እንዲቆሙ ካልተቻለ ደግሞ በጣም ከፍተኛ ጥንቃቄ እንዲደረጉ ተደርጓል። ዩኒቨርሲቲዎች አካባቢም ትምህርት ቤቶች ተዘግተዋል። ሌሎች ኢቪን ፍርድ ቤቶችም ማረሚያ ቤቶችም በተመሳሳይ ችግር ያለባቸው ችግር ያመጣሉ ተብሎ የሚታሰቡ ቦታዎችን በሙሉ ሰፊ ጥንቃቄ እንዲደረጉ እና ኢቪን አንዳንድ መለስተኛ ክስና ሌሎችን ያለባቸውም ከእስር ቤት እንዲፈቱ የተደረገበት ሁኔታ አለ። መንግስት የሚችለውን ሁሉ አድርጓል። የሚደረገው ሁሉ እየተደረገ ነው። በኛ ግምት ደግሞ ይንን ወረርሽኝ በአጭር ጊዜ እንቆጣጠራለን የሚል ተስፋ አለን። በሌላ በኩል በጽህፈት ቤታቸው በተራራቀ ሁኔታ ተቀምጠው ከደህንነት ዘርፍ ኃላፊዎች ጋር የኮሮና ቫይረስን ለመግታት መደረግ ስላለበት ጥንቃቄ ውይይት ያካሄዱት ጠቅላይ ሚኒስትር አብይ አህመድ ከመጋቢት አስራ አራት ቀን ጀምሮ ቁጥሩ የበዛ ሰው የሚሳተፍባቸውን ስብሰባዎች የደህንነት ዘርፉ እንዲያስቆም ማህበራዊ ርቀት መጠበቅንም እንዲቆጣጠር ኃላፊነት እንደተሰጠው ይፋ አድርገዋል። ሶሻል ዲስታንሲንግ ወይም ማህበራዊ መራራቅን ተግባራዊ ማድረግ የኮሮና ቫይረስ ወረርሽኝን ለመቆጣጠር የሚያስችል አንደኛው መንገድ በመሆኑ በዓለም አቀፍ የጤና ድርጅት ደብሊዩ ኤችኦ ተረጋግጦ የወጣ መመሪያ ነው። ባለሙያዎችም ማንኛውም ሰው እጆችን ተግባራዊ እንዲያደርግ አበክረው ይመክራሉ። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የእሁድ ምሽት መሰናዷችንን ነው። ወደ ተከታዩ ዘገባ እንለፍት ወይዘሮ ዛህራ ለገሰ የስነልቦና ሐኪም የህይወት ክህሎት አሰልጣኝና የአስክ ዛህራ የተሰኘ የማህበራዊ ሚዲያ መድረክ አዘጋጅ ናት። በዚህ የኮሮና ቫይረስ ስርጭት እየተስፋፋ በመጣበት ወቅት ሰዎች ለድብርት፣ ለጭንቀት፣ ለፍርሃትና ለሌሎች የአእምሮ ችግሮች ተጋላጭ ቢሆኑም በመንፈሳዊነት በመተጋገዝ መረጃን ከተገቢው ምንጭ ብቻ በማግኘት ችግሩን መቋቋም ይቻላል ትላለች። ኤደን ገረመው ወይዘሮ ዛህራን አነጋግራ ተከታዩን ዘገባ አሰናድታለች። ኮሮና ቫይረስን ለመቆጣጠር በአካል ከመራራቅ ጀምሮ እቤት ውስጥ መዋል ግዴታ እየሆነ መጥቷል። ይህም ታዲያ በተለየ መልኩ የስነ ልቦና ዝግጅት የሚጠይቅ ሲሆን በተለያዩ የዓለም ክፍሎች ያሉ ሰዎች ለጭንቀት ለፍርሃትና ለአይምሮ ጤና እክሎች እየተጋለጡ እንደሚገኝ እየተነገረ ነው። ወይዘሮ ዛሐራ ለገሰ የስነ ልቦና ሐኪምና አማካሪ ናት። በዚህ ወቅት ሰዎች እቤታቸው ሲውሉ ሁለት አይነት ችግሮች ሊያጓጥሟቸው ይችላሉ ትላለች። ሁለት አይነት ነገር የሚታየው አንደኛው ራሱ ይሄ ኮሮና ቫይረሱ መምጣቱ ራሱ ትልቅ ጭንቀት ነው። ሁላችንም በሁሉም ሀገር ላይ የሚታየው ነገር ነው። ሁለተኛ ላይ ደግሞ የሚታየው ምንድን ነው? አንደርላይኒንግ ካውዝ የምንለው ነገሮች አሉ። ኦልሬዲ በተለያየ ችግር በአእምሮ እና በልቦና ላይ ያሉ ሰዎች ወይ ከትራማ ጋ ይሆናል ከተለያየ ዲፕሬሽን ወይ ኤንግዛይቲ እንዲህ አይነት በሽታ ያላቸው ሰዎች አሉ። እንደዚህ የአእምሮ በሽታዎች ላይ የምንላቸው ቤት ውስጥ ችግር ካለ አሁን ጭንቀት ነገር ካለ፣ ጭቅጭቅ ካለ፣ አእምሮ በሽታ ካለ፣ መከባበር ከሌለ ብዙ ጊዜ ደግሞ አሁን እናቶች ላይ የሚታየው ምንድን ነው? በጣም ስራ በጣም እየበዛባቸው ነው። ምክንያቱም አሁን ስቲል አባቶች እንደ ድሮ እየኖሩ ያ ማለት ጫናው እሷ ላይ ነው የሚሆኑ እናቶች ላይ። ምግብ የምትሰራ እሷ ናት፣ ቤቱ የምትጠርገው እሷ ናት፣ ልጆቹን የምታስቀምረው እሷ ናት። እየደቀማት እየመጣ ነው። ስለዚህ ጫናው እየበዛ ነው። ይሄ ራሱም የተለያየ እንደዚህ ሶሻል ሳይንቲስቶች ላይ እያዩት ቻይና ላይም የተለያየ ሀገር ላይም እያዩ ነው። ሴቶች ላይ በጣም ስራ እየበዛ ነው እየተባለ ነው። ሌላም ደግሞ ጥቃቶችም እየበዙም እየተባለ ነው የሴቶች ጥቃት ላይ ማለት ነው። ይሄ ምንድን ነው? የድሮ አስተሳሰቡ ስቲል አንዳንድ ቤተሰብ ላይ አልተቀየረም ማለት ነው። ይሄ ነገር ትልቅ አደጋ ነው እየደረሰብን ነው ብለው አንድ ላይ ከመስራት እሱም ዝም ብሎ እንዳለ ቁጭ ብሎ ቲቪን ያያል ማለት ነው። ያለው ጫና ውሳላን የሚል ጉዳይ የሁሉም ነገር ማለት ነው። ያ ራሱ ድካም ነው። እነሱ ደግሞ ያብሱታል። ከአምቦ ጋር ከተያዘን ማለት ነው አሁን ቤት ውስጥ ተቀመጡ ስለተባለ እሱ ራሱ ደግሞ ሌላ ችግር የሚያመጣው ምንድን ነው የሕፃናቶች ጥቃትና የቤት ጥቃትም ሊደርስ ይችላል። ባለና ሚስት ቶሎ ሊናደዱ ይችላሉ። ምክንያቱም ብዙ ጊዜ የተለመደ ች ትምህርት ቤት ነው ያሉት ሰው ደግሞ ትላልቅ ሰው ደግሞ ስራ ሄዶ ነው የሚመጣው። ስለዚህ አሁን አንድ ላይ ያሉት እና ይሄ ነገር ተለመደም ትልቁ ፈተና ነው፣ ይሄ ቤተሰብ። ምክንያቱም አራት ሰዓት አንድ ላይ ነው ያሉት፣ መውጣት አይችሉም። ስለዚህ አንደኛው ከጫና ከመጣው ጋር ነው ከዚህ ከአዲሱ ነገር ማለት ነው። ሁለተኛ ደግሞ ከድሮ በረ ችግሮቹ አሁን በጣም እየበዙ ነው የሚመጡት፣ ምክንያቱም አንድ ላይ ነው ያሉት። ወጣ ብለው የተለመደ ነገር ሊያደርጉ ይችላሉ ነው ወይ፣ እሷ እናቷ ቤት ሄዳለች፣ ወይ ጓደኞች ጋር ሄዳለች፣ እሱ ጓደኛ ጋር ሄዳል። የተለያዩ ነገሮች ላይ እሱ ስላለ አሁን ትልቁ ፈተና ነው። ዛሀራ በአሁን ሰዓት ሰዎች እራሳቸውን ከፍርሃት ነጻ አድርገው በመፍትሄዎች ላይ በማተኮር መንፈሳዊ በመሆን ባላቸው ነገር እርስ በርስ በመተጋገዝ እንዲሁም ይህ ሁናቴ ጊዜያዊ መሆኑን በመረዳት የስነልቦና ጤንነትን መጠበቅ እንደሚቻል ታስረዳለች። አንድ ሰው ብቻ አይደለም፣ ይሄ ነገር ችግር ያለው ሁሉም ላይ ስለሆነ፣ እኔ መጥፎ ሰው ስለሆንኩኝ፣ እኔ እንዲህ ስለሆንኩኝ የደረሰብኝ የሚባል ነገር የለም። ምክንያቱም ሁሉም ላይ እየደረሰ ነው። ትልቁ ነገር ምንድነው? ኮንትሮል ማድረግ የምትችሉን ነገር ማሰብ። ያ ማለት ምንድነው? ዛሬ ቀኑ እንደምንም ብዬ አድራለሁ ብሎ ማሰብ ነው። ፍርሃት አለ በቃ አሁን ምንድን ነው አለ ብሎ ማወቅ። አንዳንዴ ፕሮሰሱን ነው የምንፈራው፣ ሲደርሰን በቃ ሆነ ነው ምንለው። አይደለም ይሄ ነገር ሀገራችን ገብቷል። ኦኬ በቃ። እና ምንድን ነው ማድረግ ያለብኝ? ይሄን ይሄን ነገር ማድረግ አለብኝ ብሎ ከራሱ ጋራ መወያየትና መቀበል። ስለዚህ ቀን እንደዚህ መታተብ አለብኝ፣ ቤቴን እንደዚ ማድረግ አለብኝ ብለሽ ወደ ፕሮግራም መግባት። ማድረግ ያለብሽን ነገር ካረግሽን ፍርሃቱ እየለቀቀሽ ነው የሚመጣው። ምክንያቱም እኔ በቻልኩት ነገር እያረጉ ነው ትያለሽ። አሁን ወደ አምላክ ነገር የሚነገረው እምናለው አይደል ይሄ ስፒሪቹዋሊቲ በጣም ኮምፖነንት ስፔሻሊ ደግሞ ኢትዮጵያ በጣም በሁሉም ሃይማኖት ላይ በጣም የምናተኩር ነን፣ በጣም የምናከብር ነን። ስለዚህ ይሄ ነገር የሚጠቅም ይመስለኛል። ተመስገን ይሄ ይሄ ነገር አለኝ፣ ባለን ነገር መመስገን። ምክንያቱም ትልቁ ነገር ጭንቅላታችንን አፕሊፍት ማድረግ እንዳለ አንዳንዴ ሰው ከአልጋው ራሱ እኮ ይመሳም በጭንቀት ብቻ። ማለት ይሄ ኢሚኒቲ እየተባለ ነው አሁን ብዙ ጊዜ ካየሽ የኢሚኒቲያችንን መጠንከር አለበት እየተባለ ነው እሱ ትልቁ የኢሞሽናል አስፔክቱም አለው። የአምሮም የልቦናም ጉዳይ አለው። ከአካላዊ ሌላ ማለት ነው። አሁን ያለው ሰው በውቀት ይሆናል ወይም በሀብትነት ይሆናል ያለውን ነገር ማከፋፈል ዳት የራሱ ደግሞ ይጠቅማል ይመስለኛል። ከዛ በኋላ በተቻለ መጠን ወደ ኖርማል ላይፍ መግባት ያ ማለት ቢዚ መሆን የተለያየ ነገር ቤት ውስጥ ሆኖ መስራት ይሆናል። ህጻናቶችን ቢዚ ማድረግ ይሆናል። ረ የተለያየ ንቃቃ እንዲጫወቱ ምን እንዲያደርጉ ማድረግ ወደዛ መግባት ይመስለኛል። እሱ ካረግሽ ጭንቅላትሽ ቁጭ ስላላለ ፍርሃቱም እየለቀቀ ይመጣል። ትንሽ ስፖርት መስራት ጥሩ ነው። ጤናን፣ ሰውነትን ማንቀሳቀስ ጥሩ ነው እና ፕሮግራም ማድረግ ቁጭ ብሎ ቴሌቪዥን ማየት ወይ መጠጣት ወይ ምናምን ነገር አይጠቅምም። የመንፈሳዊ ጉዳዮች ላይ ሃይማኖት ላይ በተቻለ መጠን መስገን ጉዳያት ከቤተሰብ ጋር ቁጭ ብሎ መወያየት ይሆናል። ይህ ነገር ሊያጠነክረን ይችላል። የስነ ልቦና ሐኪሟ ዛህራ ሰዎች መፍትሄው ላይ በማተኮር ከተገቢውና ከታማኝ የመረጃ ምንጮች ብቻ የሚያገኙቸውን መረጃዎች እንደ ሐኪም ትእዛዝ ቆጥሮ በመተግበር እንዲሁም ደግሞ በማህበራዊ ሚዲያ ላይ የሚያጠፉትን ጊዜ በመቀነስ ይህን አስቸጋሪ ወቅት ማለፍ እንደሚችሉ ታሳስባለች። ለአሜሪካ ድምፅ ሬዲዮ አይደን ገረመው፣ ዋሽንግተን ዲሲ ሂደንን ለዘገባው እናመሰግናለን። ተከታዩ ዘገባችንም ከዚሁ ከኮሮና ጋር ከዚሁ ከኮሮና ቫይረስ ጋር የሚያቆየን ይሆናል። ከሶስት አስርተ ዓመታት በላይ የሆነው የሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን የዘል ፌስቲቫል እንዳይከናወን መወሰኑን አስታውቋል። ይሄ በስፖርት ፌዴሬሽኑ ታሪክ የመጀመሪያ የሆነውን ውሳኔ ማስተላለፍ ለምን አስፈለገ? ሀብታሙ ስዩም መልሱን በቀጣዩ ዘገባ ይዞታል። ላለፉት ሰላሳ ስድስት ዓመታት በሺዎች ለሚቆጠሩ ኢትዮጵያንና ትውልድ ኢትዮጵያን መገናኛ ሆኖ የባጀው የሰሜን አሜሪካ ስፖርትና ባህል ፌስቲቫል ዘንድሮ አይደረግም። ፌስቲቫሉን የሚያዘጋጀው የኢትዮጵያን የሰሜን አሜሪካ ስፖርት ፌዴሬሽን የሕዝብ ግንኙነት ኃላፊ አቶ እያዩ ዘነበ ለዚህ ምክንያቱን ያስረዳሉ። ከዚህ በኮሮና ቫይረስ ወረርሽኝ ምክንያት ገደላል። ይህ የሚሆንበት ምክንያት ምንድን ነው? የቫይረሱ ስርጭት በአደገኛ ሁኔታ ላይ ስለሆነ እኛ ደግሞ ያው ተግባራችን ኢትዮጵያውያንን ማገናኘት በስፖርቱ ፌስቲቫል አማካኝነት ተደርጎ ማገናኘት ለአለፉት ሰላሳ ስድስት ዓመት ይህን ስናደርግ የኖርን ድርጅት ነው። ከዚህ ቀደም እንዲህ ዓይነት አስከፊ ነገር እንዲተላለፍ የተደረገበት አጋጣሚ አልነበረም። ብዙ ውጣ ውረዶች አልፈናል፣ ግን አሁን ይሄ በጣም በጣም አደገኛ ሁኔታ ላይ ስላለ ይሄ በአጭር ጊዜ ውስጥ ደግሞ ይቀጠፋል የሚባል ሁኔታ ስላልሆነ ለመሰረዝ ወስነናል ማለት ነው። አንድነትና መሀሪነት በሚል ርዕስ የዘንድሮውን ፌስቲቫል እንድታዘጋጅ የተመረጠችው ከተማ ሚኔሶታ ነበረች። ቀነ ቀጠሮውም ከሰኔ 28 እስከ ሐምሌ 4 2020 እንደ ኤሮጵያን አቆጣጠር ነበረ። የፌስቲቫሉ መሰረዝ መጋቢት ላይ መሰማቱን ተከትሎ ፌዴሬሽኑ ለውሳኔው አልፈጠነም የሚል ጥያቄ መነሳቱ አልቀረም። ያ እርግጥ ነው እንግዲህ ይህን ውሳኔ እንዳልኩት ስንወስን የጤና ባለሙያዎች፣ አንዳንድ ባለሙያዎች በማካተት ብዙ ምክክር ተደርጎበት ነው ይሄ ነገር የተደረገው እና እንደምታየው ሁሉ ማንም ሰው ከቤት እንዳይወጣ እየተደረገ ነው በአንዳንድ ቦታዎች ላይ ሁላችንም ቤት ውስጥ ቁጭ ብለን ነው ደይ ቱ ደይ ያለውን ስራችን የምናካሄደው ያለ ነው። በአጭር ጊዜ ውስጥ ይሄ ነገር ይቀጫል ብለን አናስብም። ጊዜው እየደረሰ ነው። የቀረን እንግዲህ ሁለት ወር ነው የቀረን ይህን ፌስቲቫል ለማካሄድ በዚህ በሁለት ወር ውስጥ አሁን ነገሮች እንኳን ተመልሰው ኖርማል ቢመጡ እንደርሳለን ወይ የሚለውን ግምት ውስጥ ከተናል። ሌላው ደግሞ ነገር ደግሞ ቢቻል እንኳን ያው የነ ቶሎ ቶሎ ነገር ነው የሚሆነው። በኢኮኖሚካሊም ሰው ተመጥቷል ነው የአውሮፕላን ትኬት ገዝቶ እዛ ድረስ መቶ ሪኮቨር አድርጎ የምንፈልገውን ይመጣል ብለን የምናስበውን ሰው ሁሉ ላይመጣም ይችላል። አንድ ሁለተኛ ነገር ደግሞ ሰውንም ማጨናነቅ ነው የተሻለው መንገድ ያው በቀጥታይን ነገር አስተላልፎ ለሚቀጥለው አመት ከሁሉ ነገር እግዚአብሔር ጠብቆን ለመገናኘት ሁላችንም ተስፋ እናደርጋለን። የዘንድሮው ፌስቲቫል የተሳካ እንዲሆን አዘጋጆች ብዙ ገንዘብና ጊዜ እያባከኑ እንደነበረ የተናገሩት አቶ እያዩ ከተሳታፊዎች ጤናና ደህንነት በላይ በዚህ ሰዓት የሚያሳስብ ባለመኖሩ ውሳኔው እንደተላለፈ አጫውተውናል። ፌዴሬሽኑ ተሰሚነቱን በመጠቀም ከኮቪድ-19 ጋር የሚያያዙ ድጋፎችን ለኢትዮጵያን ለማዳረስም እንደተሰናዳ ነግረውናል። ተስተላለፈ ማለት ለሚቀጥለው አት ስራችን እናቆምን ማለት አይደለም። ልባችን ያለው ከህዝባችን ጋር ነው። ስፔሻ ኢትዮጵያ ውስጥ ካለው ጋራ በዚህ በመጣው መቅሰፍት ወይም ጥቃት እንዴት አድርገን ነው እዛ ያለውን ህዝብ የምንረዳው የሚለውን ነገር ቦርዱ እየተነጋገረበት ነው ከስራ አስኪያጅ ኮሚቴው ጋር። በምን አይነት መንገድ ስል እንዴት ነው ሜዲካል ሰፕላዮችን መላክ የምንችለው ይህንን በአፋጣኝ ነገር ለማድረግ ምክክር ላይ ነው ያለነው፣ እናደርገዋለን። ቡድኖቻችን በየቦታው ያሉት የስፖርት ቡድኖች እግር ኳስ ትሬኒንግ እንዳያደርጉ፣ እንዳይሰባሰቡ ያን ያን ሁሉ መልዕክት አስተላልፈናል። አሁንም የምናስተላልፈው መልዕክት ምንድን ነው? በተቻለ መጠን ይሄ ስብስብ ያለበት ቦታ ላይ ላለመገኘት፣ ህዝቡ እራሱን እንዲጠብቅ በየጊዜው ንጽህናን ጠብቆ ገልል ባለ ሁኔታ ይሄ ጊዜ እስከሚያልፍ ድረስ ራሱን እንዲጠብቅ ነው ምክር የምናደርገው። የሰሜን አሜሪካ የስፖርትና ባህል ፌስቲቫል እንደ አውሮፓውያን አቆጣጠር በ1984 ዓ ም በአራት ቡድኖች የተጀመረ የዓመት ግብር ነው። ከዓመት ዓመት ዝነኝነቱ በጨመረው በዚህ ፌስቲቫል ላይ የሚሳተፉ ቡድኖች ሰላሳ ደርሰዋል። ከስፖርቱ ወዲያ በባህልና ትውውቅ ረገድ በርካታ የክብር እንግዶችና ተሳታፊዎችን እያቀርብ የነበረው ፌስቲቫል በአስር ሺዎች የሚቆጠሩ ከመላው ዩናይትድ ስቴትስ የመጡ ኢትዮጵያንና ትውልድ ኢትዮጵያን የሚታደሙት የሀገር ልጅ መገናኛ ሆኖ መክረሙ አይዘነጋም። ለአሜሪካ ድምፅ ራዲዮ ሀብታም ስዩም ሲልቨር ስፕሪንግ ሜሪላንድ። ሀብታሙን እናመሰግናለን። ተከታዩ ዘገባችን ደግሞ ወደ አምቦ ነው የሚወስደን። የኮሮና ቫይረስ ወረርሽኝን አስቀድሞ ለመከላከል በአምቦ የተለያዩ ቦታዎች እጅ መታጠብ እየተከናወነ ነው። የቫይረሱ ምልክት በከተማው ባይታይም ህብረተሰቡ ግንዛቤ ኖሮት ራሱን እንዲጠብቅ በቅንጅት እየሰራን ነው ሲሉ የከተማው ጤና ጽሕፈት ቤት ኃላፊ ገልጸዋል። ምልክቱ እንኳን የሚታይበት አጋጣሚ ካለ ለይቶ ማቆያና አስፈላጊው ክትትል የሚደረግበት ቦታ ማዘጋጀቱን የአምቦ ዩኒቨርሲቲ ሪፈራል ሆስፒታል አስታውቋል። ናኮር መልካ ተጨማሪ ዘገባ አለው። በአምቦ ከተማ አስተዳደር ፊት ለፊት ሰዎች እጃቸውን ሲታጠቡ ይታያል። ጠጋ ብዬ ሳናግራቸው ባለጉዳዮች እንዲሁም አልፎ ያጆች መሆናቸውን ገልጸው በዓለም ከፍተኛ ስጋት የፈጠረውና የበርካቶች ሕይወትን የቀጠፈውን የኮሮና ቫይረስ ወረርሽኝን ለመከላከል እጃቸውን በተደጋጋሚ እንደሚታጠቡ ይናገራሉ። ስሜት አገልገሰ ባሪያለሁ ነዋሪነቴ የዚሁ አምቦ ከተማ ውስጥ ነው። እንግዲህ አምቦ ከተማ አስተዳደር ፊት ለፊት ላይ ሰሞኑን ተጀምሯል። ይህ የእጅ መታጠብ በረላይ ሳትታጠብ መግባት አችልም። በስርአቱ ነው ታጥበን እጃችንን በአልኮል ሁሉንም ነገር አደራርቀን የምንገባው። ይሄ እንግዲህ አሁን እንደ አለም አቀፍ የታወቀው ይሄ ወረርሽኝ ኮሮና ቫይረስን ለመከላከል የሚደረግ አንድ መከላከያ ዘዴ ነው ተብሎ እንግዲህ በጤና መምሪያ የተላለፈውን መልእክት ተግባራዊ እያደረጉ የሚገኙበት ሁኔታ ነው የተረዳሁት። እኔም እንግዲህ እንደ ማንኛውም ሰው ለጉዳይ ነው ሚወጣ ያለው። ሳልታጠብ መግባት ስለማልችል ታጥቤ ነው እንግዲህ። እናንተ የሚያገኛቸው ወደ ገጠር የሚገኙ ማህበረሰቦቻችን በስርዓቱ መረጃውን ላያገኙ ይችል እና አብዛኛው ደግሞ ልጆቻችን በከተማ ላይ በዩኒቨርሲቲ በኮሌጅ ልጆች በሃይስኩል ደረጃ ከተማ ላይ የሚማሩ ስላሉ በአሁኑ ሰዓት ደግሞ ትምህርት ቤት የተዘጋ ስለሆነ የሰሙትን አንደርስታንድ ያደረጉትን ነገር ገጠር ላይ ላሉት ማህበረሰቦቻችን፣ ወገኖቻችን ማስተላለፍ መቻል አለ እና የመታጠብ ሁኔታው ደግሞ በጣም ደስ ይላል። ለመከላከልም የመከላከል ኃይሉ በጣም ከፍተኛ ለማለት ፈልጋለሁ። ለምሳሌ ክሎሪያ በተያያዘ በተባለ በሶስተኛ ቀን ነው እጅ መታጠብ። አንደኛዋ በገዛ ፈቃዷ አልኮልና ሳሙና ገዝታ እኔ ሲሜዳ አባ ገብስ እባላለሁ። እጅ መታጠብ ከብዙ ነገር የሚያድንና የሚከላከል ይመስለኛል። ኮሮና በሽታ እየተስፋፋ ስላለው እጃችንን ጥንቃቄ አድርገን እጃችንን ታጥበን መንግስት የሚለውና ባለሙያ የሚለውን የሚያስተላልፈውን ተግባራዊ ካደረግ ከዛ የምንከላከል ይመስለኛል። ሰው በብዛት ያው በሚዲያ ይከታተላል። ሚዲያ እየተከታተለ እያለው ነው። ሁሉም ሰው ራሱ እየጠበቀ ነው። ከዛ በኋላ ባለሙያ የምለውን ደግሞ እያደረገ ያለ። የአምቦ ከተማ ጤና ጽሕፈት ቤት ኃላፊ ሲስተር ደበልቱ ጉደታ የኮሮና ወረርሽኝን አስቀድሞ ለመከላከል በሕብረተሰቡ ዘንድ ግንዛቤ እንዲደርስ ለማድረግ በቅንጅት እየተሰራ ነው ብለዋል። ሕብረተሰቡ እጅ መታጠብ ቦታ አካባቢ ሲደርስ በተለይ ለምን ይታጠባለሁ የሚል ሕብረተሰብ የለም። ታጥቦ ለመግባት ነው። ብቻው የሚጋፋው ለምን ይሄ በሽታው ይከላከላል ይሄ እጅ መታጠብ በሽታው ይከላከላል ወይ ጤና ጥበቃ ሚኒስቴር፣ ወይ ደግሞ ህዝብ ቢሮ አቅጣጫ የሰጠው ትክክል ነው ለው ህዝቡ አምኖበታል ማለት ነው። ስለዚህ በሽታ ለመከላከል ባንክ አካባቢም በጣም እየታጠቡበት ነው። ዞን ጤና ቢሮ አካባቢ፣ ከተማ ካንቲባ ቢሮ ፊት ለፊትም እየታጠቡበት ይገኛሉ ማለት ነው። ይሄ ቦታ መንገድ ላይ ነው። ሁሉም ሰው ያያል። ሁሉም ሰው ፕራክቲስ ያደርጋል፣ በየቤቱ ይታጠባል። ስለዚህ ይሄ በሽታ ከታጠብ ከዚህ ቫይረስ መጠቃት ይከላከላለሁ ብሎ ህዝቡ ስላመነበት ነው ማለት ነው። በአምቦ ዩኒቨርሲቲ ሪፈራል ሆስፒታልም ተገኝቼ የጤና ባለሙያ አነጋግሬ ነበር። የሆስፒታሉ ሕክምና ክፍል ኃላፊ ዶክተር ጎንፋ ሞቲ ወረርሽኙን አስቀድሞ ለመከላከል ለአምቦ ዩኒቨርሲቲ ተማሪዎችና አጠቃላይ ለሆስፒታሉ ተጠቃሚዎች እየሰጡ ስላሉት አገልግሎት ተከታዩም ብለዋል። በተለያየ ኮሚቴዎችን አዋቅረናል። በዩኒቨርሲቲ ደረጃም እኔም አንዱ አባል ነኝ። በሆስፒታል ደረጃ ደግሞ ሶስት አይነት ኮሚቴዎች ተዋቅሮ አሁን ወደ ስራ ከገባን አምስተኛ ቀናችን ነው። ከአቅርቦት ጋር የተገናኘ ጤና ትምህርት የሚሰጡ እና የህክምና ፓርቱን የሚሰጡ ሐኪሞችን የያዘ ነው። እና በዩኒቨርሲቲ ደረጃ የተለያየ ግንዛቤ ማስጨበጫ ስልጠናዎችን እየሰጠን ነው። ለተማሪዎቹም አትሊስት ለቮለንተር የሆኑ ተማሪዎችን መርጠን ለነሱ ግንዛቤ እየሰጠን እነሱ ደግሞ አልፎ እንዲሰጡ እያደረገ እንገኛለን። ሌላ ባነሮቹም በተለያየ ቦታ በዩኒቨርሲቲ ውስጥም በሆስፒታላችን ውስጥም አሳትመን ተማሪዎቹ አክሴስ ማድረግ የሚችሉ ቦታዎችን ለጥፈናል። ተማሪዎቹ ከግቢ እንዳይወጡ ተከልክሎ ተማሪዎቹ ባሉበት ቦታ ቦታ እንዲቆዩ ተደርጓል። ተማሪዎቹም ትምህርቱ ተቋርጦ አሁን በጊዜው በዶርማቸው አካባቢ ቆይቶ በየቦታው እንዳይሰባሰቡ እየተደረገ ነው። እጃቸውም ደግሞ በአልኮልና በሳሙና እጃቸውን እየታጠቡ ይገኛሉ። በዚሁ አጋጣሚ የዩኒቨርሲቲ ሰራተኞችም እንደዚሁ በተለያየ ቦታ ውሃው ተለቆ እየታጠቡ ይገኛሉ። ሐኪሞችንም በዛ አካባቢ በዩኒቨርሲቲ ደረጃ የተማሪ ክሊኒኮች ሶስቱንም የአዋሮ የዋና ግቢና የጉደር እኛም በየጊዜ እየሄደን እየጎበኘን ያለውን ክትትል እያደረግን እንገኛለን። ማለት ለሀኪሞቹ አንድ ሰው ምልክቶቹን ካሳየ ትልልቆች ምልክቶች የሚባሉት ትኩሳት አለ፣ ማፈን አለ፣ ሌላው ደግሞ ደረቅ ሳል ማለት ነው። እንደዚህ አይነት ካለው አትሊስት ሌላ ትራንቪል ስትሪ ወደ ሌላ ቦታ ሄዶ ወይ ከዛ የተመለሱ ሰዎች ጋራ የተገናኘ ሰው ወደዚህ ወደ አይሶሌሽኑ እንወስዳለን። እነዚህ ካለው ምንድነው የምናረገው? ጊዜያዊ የምናቆይበት ቦታ አዘጋጅተናል። ከዛ የሚበልጥ ከሆነ ደግሞ ወደ ፓስተር ደውለን እዚህ መጥቶ ናሙናን እንዲወስዱ ማድረግ፣ ከዛ ለሕክምና የሚያስፈልግ እውነትም ፖዘቲቭ ከሆነ ወደ ኮቶቤ ወደ ተዘጋጀው ሆስፒታል እንዲላኩ ማድረግ ነው ማለት። ለአሜሪካ ድምፅ መልካ ካምቦ። ወደ ተከታዩ ዘገባ እናልፋለን። የኮሮና ቫይረስ ስርጭትን ለመግታት ኢትዮጵያውያን አርቲስቶች በተለያዩ ማህበራዊ ሚዲያዎች ግንዛቤን ለመፍጠር አጫጭር ማስታወቂያዎችን በመስራት እየተረባረቡ ይገኛሉ። ለዛሬም ከሰሞኑ እንግዳ አድርገነው የነበረው ሰሞሆን ይስማውና አርቲስት ሚካኤል ሚሊዮን እንዲሁም ሌሎች አንጋፋና ወጣት አርቲስቶች ከቫይረሱ ጋር ተያያዥ በሆኑ የአኗኗር ዘይቤዎች ላይ እና በተለያዩ ርዕሰ ጉዳዮች ቪዲዮ ቀርጸው በማቀናበር በማህበራዊ ሚዲያ ላይ እያሰራጩ ግንዛቤን እየፈጠሩ ይገኛሉ። በተመሳሳይም ሞዴል እና የፊልም ባለሙያዋ አምለሰት ሙጬ በራሷ የኢንስታግራም ገጾች ላይ በቤት ውስጥ በቀላሉ ተዘጋጅተው በኪስ መያዝ የሚችሉ ሳኒታይዘር አዘገጃጀት እያስተማረች ነው። ኤደን ገረመው እነዚህም ባለሙያዎች አነጋግራ ተከታዩን ዘገባ አሰናድታለች። እጅ አንስት እጅ እንንሳ። አርቲስት ሚካኤል ሚሊየን ከባህላችንም ሳንወጣ ጤና ስጥልኝ እየተባባልን እጅ እየተነሳሳን ጤናችንን መጠበቅ እንችላለን ይላል። ስጥልኝ የሚለው ሀሳብ በጣም ትልቅ እንደዚህ ነው ወንድ ቆንጆ ሀሳቦች አሉ። ኦልሬዲ መዳኛ ቢሆኑ ንሱ ማንቃት ያስፈልጋል። ያው ሶሻል ዲስታንስ የሚለውም ትልቁ ነገር አሁን እንግዲህ ይሄ ያመጣው ዛሬ በማህበረሰብ ኖሮ ስታይ ነው መሰረት ያድርጉ ማለት ባህልን ነው የሚሰብረው። ስለዚህ ጥንቃቄ ይፈልጋል። እንደ ራሳችን ባህል እንዴት አድርገን ራሳችን ማፌት ማድረግ ራሳችን እናበቃ እንችላለን ብሎ ማሰብ ያስፈልጋል። ስለዚህ ከራሳችን ከባህላችን ጋራ ነገሩን አዋግሮ እንዴት የምንከላከለው እንደማሰብ በጣም ተገቢ ነው ሰው በማወቅም ይሁን ባለማወቅ፣ በተለይ ባለማወቅ ባለሚሆነች ለብዙ ነገር ችግር ሊኖር እንችላለን፣ ካለመፈለግ ጋራ የዛ ነገር ተባባሪ ካለመሆን ጋር። አሁን ደግሞ ኮሮና ዛሬ መታጠፋት። ስለዚህ የዚህ ነገር ተባባሪ ላለመሆን ማንኛውንም ጥንቃቄ፣ ስነ ልቦና ነው ሆነ፣ ከውስጥ ነው የሚመነጨው እውቀት ማለት። አሁን ሰው አላምርና አልፈራውም። ሰው ላሱ ባይሆት ሌላ ሰው በእሱ ምክንያት እንደሚጠፋ በደንብ ያለ ቀለም፣ ያለ ዘር ልዩነት ለሰው ልጆች ሁሉ እንቆማለን። አብረን እንጂ ብቻችንን አንድም። ከነዚህ ቪዲዮዎች ጀርባ ያሉት ሰው መሆን ይስማውና ጓደኞቹ በተለያዩ ቋንቋዎች የግንዛቤ ማስጨበጫ እየሰሩ ይገኛሉ። ሰው መሆን ሰዎች በሚበዙባቸው ስፍራዎች በተለይም ደግሞ በግብይት ሰዓት እየታዩ ያሉት ሁኔታዎች አሳዛኝ መሆናቸውን ገልጾ ብቻችንን አንድንም የሚል ሃሽታግ እንጀምራለን፣ ይላል። ብቻችንን አንድንም። ምሳሌ እንደዚህ በጣም ግሪድ የሆኑ ነጋዴዎች አሉ፣ ያስቸገሩ ያሉ ምናምን፣ እነሱንም ነው የሚነካው። ማለት ብቻችንን አንድ አንድ ላይ ነን፣ መተሳሰብ ነው ያለብን፣ አብረን መዋጋት ያለብን። ምን ሀሳብ ያለው ሶ እሱ በደንብ ሰው ጋር ሲደርስ ደግሞ ብቻችንን አንድንን፣ ምን እንዲ ሃሽታግ ያለ እሱም እንደዚህ በተለያየ ቋንቋ ቻሌንጅ የሆነ ይወጣለ፣ ሀሽታግ I say about hearing, you know, it's about... ከዚሁ ለመተሳሰር አንዱ ጋር በተያያዘ የፊልም ባለሙያዋ አምለሰት ሙጪም በግል ኢንስታግራም ገጿ ላይ በቀላል ሁኔታ ኪስ ውስጥ የሚከተት ሳኒታይዘር አዘገጃጀት ና እጅ አስተጣጠቦች ላይ ግንዛቤ ለመፍጠር እየሰራች ትገኛለች። እንታጠብበት በማንችልበት ሁኔታ ላይ ስንሆን በቀላሉ የሚዘጋጁ ውህዶች ይኖሩናል። ጀርም ቫይረስ ና ባክቴሪያም በቀላሉ ይገለልናል። ከዚ ጋር አልኮል አለኝ፣ ውሃ አለኝ፣ ግሪስሊን አለኝ አልኮሉን ድስት እጅ አልኮሆል ሶስት እጅ ውሃ፣ አንድ እጅ ደግሞ ግሊስሪን አደርጋለሁ ማለት ነው። ከዛ ይህንን በደንብ በዚህ ማዋሃድ አንዳንድ ነገሮችን ስንነካ እያወጣን እጃችንን በመጥረግ የመኪና የታክሲ እጀታዎች፣ የበር እጀታዎች፣ ኤሌቬተር ብር ከነካም በኋላ እጃችንን

ዋሽንግተን ዲሲ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችን ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ አብራችሁን ስለቆያችሁ እናመሰግናለን በእኛ በኩል ሰላም በደህና ደሩ